ለአንድ ወር በፈረንሳይ ሀገር የሚዘልቀውን የአውሮፓ የእግር ኳስ ሻምፒዮና መነሻ በማድረግ መቀመጫቸውን በአዲስ አበባ ያደረጉ የአባል ሀገራቱ ኤምባሲዎች ለኢትዮጵያውያን ወጣቶች ያዘጋጁት የእግር ኳስ ግጥሚያ ተከናወነ። በስቴዲየሙ የተሰለፉት ወጣቶች በዕድሜ ከአስራ አምስት በታች የሆኑ ከየትምህርት ቤቱ የተወጣጡ ናቸው። ከሰባት ትምህርት ቤቶች የተወጣጡት እያንዳንዳቸው በመረጡት የአውሮፓ ሀገርን በመወከል የተከናወነ ነው። ስምንተኛው ሀገር በክብር እንግድነት የተሳተፈው የአውስትራሊያው ቡድን ከቅዱስ ያሬድ ትምህርት ቤት የተሰለፉ ናቸው። አዘጋጁ የጀርመን ኤምባሲ ሲሆን የሕዝብ ግንኙነቱ ኃላፊ ቤንጃሚን ሃና ስለ ዕለቱ የጀርመን ኤምባሲ በዲፕሎማሲው ዘርፍ ብቻ ሳይሆን ከህብረተሰቡ ጋር የሚገናኝበትን መንገዶች ሁሉ ይቀይሳል። አብሮም የሚቀራረብበት የመድረክ ዕድልም ይሆናል። ያለፈው ዓመት የጀርመን አንድነት የተቀላቀልንበትን ዕለት ስናከብር ወደ ሦስት ሺህ ያህል ወጣቶችና ሕፃናት በየጎዳናው አጅበውን ነበር። ዘንድሮ ደግሞ የአውሮፓን ገጽታ በተላበሰ አዘጋጅተን በትላንትናው ምሽት የጀመረው የአውሮፓ ሻምፒዮና ግጥሚያ በፈረንሳይ ሀገር ተጀምሯል። እዚህም የአውሮፓ ሕብረት አባል ሀገራት ተመሳሳይ ከአስራ አምስት እድሜ በታች ላሉ ታዳጊዎች ዝግጅት ቢደረግ መልካም ነው ብለን በጋራ ያዘጋጀነው ነው ከየትምህርት ቤቱ የተወጣጡን በብሔራዊ ስቴዲየም እንዲጫወቱ እድሉ እንዲሰጣቸው ያደረግነው ይህንኑ አስመልክቶና ወጣቶች የተመለመሉበት መመዘኛ የሚገልጹልን በኢትዮጵያ የእግር ኳስ ፌዴሬሽን የቴክኒክ ዳይሬክተር መኮንን ኩሩ ዛሬ የተጀምረው በጀርመን ኤምባሲ አውሮፓ ላይ የተጀመረውን የ2016 የአውሮፓ ጨዋታ ምክንያት በማድረግ አዲስ አበባ ላይ ይህንን ነገር ለማስታወስ የተደረገ ፕሮግራም ነው። አሁን እንደምትመለከቱት ሞቅ ደመቅ ባለ ሁኔታ ስምንት የአውሮፓ ሀገሮች የተጫወቱ ነው። ስምንተኛው ሀገር በተጋባዥነት አውስትራሊያ ነች የገባቸው። ከዛ ውጭ ያሉት ሙሉ የአውሮፓ ሀገሮች ናቸው። ያው የአውሮፓን 2016ን እዚህ ደግሞ አዲስ አበባ ውስጥ እያከበርን እንገኛለን። ልጆቹን ራሳቸው ኤምባሲዎቹ ናቸው የመለመሏቸው። በየአካባቢያቸው የሚገኙትን ትምህርት ቤቶች መርጠው አሁን ልጆቹን በሙሉ እዚህ ይዞ መጥተው ነው እዚህ ስቴዲየም ላይ አሁን እየተጫወዳደራሉ። ለግጥሚያ ከተሰለፉት ውስጥ የጀርመን ትምህርት ቤት ስፖርት አሰልጣኝ አቶ ተፈራ የጀርመን ትምህርት ቤት ተማሪዎችን ያሰለፍ ከኔዘርላንድስ ምልመላ የተካሄደው እንግዲህ አንደር ፊፍቲን ስለተባል በእድሜያቸው ይመጥናሉ ያልንውን ልጆች ነው የመረጥነው። ትምህርት ቤታችን ብዙ ተማሪም ስለሌለው ለተሳትፎ ያህል ነው እዚህ የመጣ ነው። ከተለያዩ ትምህርት ቤቶች ከተውጣጡ ተፋላሚዎች አሁን የተጋጠሙ ነው። ከቼክ ሪፐብሊካ። አዎ እኛ እንግዲህ እንበለዋለን ብዬ አዘጋጆቹ አባላት ከፈረንሳይ ኤምባሲ ተጠሪው ካርሎስ ፉኬ በበኩላቸው ሶም ትሬ ትሬ ዘሮ ፓርቲሲፔ ሚ ን ከኢትዮጵያውያን ወንድሞቻችን እና ከፌዴሬሽኑ ጋር በዚህ ሜዳ በመገናኘታችን በጣም በጣም ነው ደስ ያለን። ተጫዋቾቹ ተማሪዎቹ ሁሉ እዚህ ላይ መሰባሰባቸው የአውሮፓ እግር ኳስ በፈረንሳይ ይዘጋጅ እንጂ እዚህም በአዲስ አበባ የዚያው ነጸብራቅ የሆነ በማዘጋጀታችን አስደስቶናል። ህብረተሰቡም ከአውሮፓ በሁለቱ ሀገራት በሚከናወኑ ግጥሚያ የስሜቱ ተቋዳሽ በመሆናቸው አስደሳች ነው። አይርላንድን በመወከል ደግሞ ከፍቅርና ከሰላም ትምህርት ቤት ከአይርላንድ ከፍቅርና ሰላም ጌታቸው ተድላሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ